የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡት 29 2017 ዓ ም ስርጭታችን ጀመረ።

ሁለት የሲቪል ማህበረሰብ ድርጅቶች ኢትዮጵያ ውስጥ ስራቸውን እንዳይቀጥሉ በድጋሚ እገዳ ተጥሎባቸዋል። በኛ በኩል ባለስልጣኑ ስራችሁን አላስተካከሉም፣ ለመማርም ፍላጎት አላሳያችሁም የሚል ድምዳሜ ላይ የደረሰው ከምን ተነስቶ እንደሆነ ለእኛ ግልጽ አይደለም። እኔ እስከሚገባኝ ድረስ የተሰጠው ጊዜ እነዚህ ድርጅቶች አሻሽሉ የተባሉት

የተወቀሱበት ነገር በወራቶችም ጭምር እንኳን የወራት ጊዜ እንኳን ቢሰጣቸው እንዲህ በቀላሉ ቶሎ የሚመዘኑ ነገሮች አደሉም። የህግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር አቶ አማሀ መኮንንና የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ዲሬክተር የሆኑትን የአረዳ ኃይለማርያም ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ተካቷል። አድማጮቻችን እንዲሁም ተመልካቾቻችን እንደምንላቸዋል እንደምናምሽታቸዋል።

ዛሬ ሳስተናግዳችን ማመሻው ሀብታሙ ስዩም ነኝ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። ዝግጅቱን ከስቱዲዮ የሚያቀናብርልን ንጉሥ ታምሬ ነው። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። አስቀድመን የዓለም አጫጭር ዜናዎችን እናጋራችኋለን። እንግዲህ ወልደ ይጠብቃችኋል። እንደምናመሻችሁ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ኢትዮጵያ ሊጎበኙ ነው። በዳርፉር በደረሰ ጥቃት ሆስፒታል ወድሞ አስር ሰዎች ተገደሉ።

በሞዛምቢክ አውሎ ነፋስ የሞቱት ቁጥር ወደ 45 አሻቀበ። እንዲሁም በሶሪያውያን የሚመራ የፖለቲካ ሽግግር እንዲደረግ የጸጥታው ምክር ቤት ጠየቀ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ኢትዮጵያን ሊጎበኙ ነው። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ቅዳሜ ታህሳስ 12 ቀን 2017 ዓ.ም

በኢትዮጵያ የስራ ጉብኝት እንደሚያደርጉ የሀገሪቱ ዲፕሎማሲያዊ ምንጮች አስታውቀዋል። ፕሬዚደንቱ በዋነኛነት ከጠቅላይ ሚኒስትር አብይ አህመድ ጋራ በመሆን በሀገራቸው መንግስት የገንዘብ ድጋፍ የታደሰውንና አዲስ አበባ የሚገኘውን የኢትዮጵያ ብሔራዊ ቤተ መንግስት ወይም ኢዩ ቤልዩ ቤተ መንግስት መርቀው እንደሚከፍቱም ጠቅሰዋል። የፈረንሳዩ መሪ ከጠቅላይ ሚኒስትር አብይ አህመድ ጋራ የሁለትዮሽ ውይይት እንደሚያካሄዱም እነዚሁ ምንጮች አመልክተዋል።

ምንጮቹ እንደጠቀሱት ሁለቱ መሪዎች በቅድሚያ የሚወያዩት በዚህ ወር መጀመሪያ በኢትዮጵያና በሶማሊያ መካከል በቱርክ በተፈረመው የአንካራ ስምምነት ላይ ነው። ፕሬዚደንት ማክሮን ስምምነቱን እንደሚቀበሉት በመግለጽ ድጋፋቸውን እንደሚያሳዩም ዲፕሎማሲያዊ ምንጮቹ ጠቁመዋል። ፕሬዚደንቱ የፕሬቶሪያን የሰላም ስምምነት አፈጻጸም በተመለከተ እንደሚነጋገሩና በሌሎች የኢትዮጵያ አካባቢዎች ከሚታዩ ግጭቶችም አንጻር ተመሳሳይ የሰላም መፍትሄዎችን እንደሚያበረታቱ ምንጮቹ አስረድተዋል።

ፈረንሳይ ቅዳሜ እንደሚመረቅ ለሚጠበቀው የብሔራዊ ቤተ መንግስት እድሳት የ25 ሚሊዮን ዩሮ ድጋፍን ማድረጓን የፈረንሳይ ዲፕሎማሲያዊ ምንጮች ተናግረዋል። ቤተ መንግስቱ የቀዳማዊ አጼ ኃይለ ሥላሴ የብር ኢዩቤልዩ በዓል ምክንያት በማድረግ በ1948 ዓ ም የተገነባ ነው። ዘገባው የእስክንድር ፍሬው ነው።

በዳርፉር በደረሰ ጥቃት አንድ ሆስፒታል ሲወድም አስር ሰዎች መገደላቸው ተነገረ። በሰሜን ዳርፉር ኤልፋሽር ከተማ ላይ የፈጥኖ ደራሽ ኃይሎች ፈጽሞታል በተባለ የከባድ መሳሪያ ድብደባ አስር ሰዎች ሲገደሉ፣ ሀያ የሚሆኑ ደግሞ መጎዳታቸውን የመብት አቀንቃኞች አመልክተዋል። ድብደባው የከተማውን ዋና ሆስፒታልና ሌሎችንም ስፍራዎች ኢላማ እንዳደረገም የኤኤፍፒ ዘገባ አመልክተዋል። የፈጥኖ ደራሽ ኃይሎች በዚሁ የሳዑዲ ሆስፒታል ላይ

ባለፈው አርብ በፈጸሙት ድብደባ ዘጠኝ ሰዎች እንደተገደሉና ሆስፒታሉ ለጊዜው እንዲዘጋ መገደዱም ታውቋል። ባለፈው ሳምንት የሱዳን ሰራዊት በሰሜን ዳርፉር በአንድ ገበያ ላይ ባደረሰው የአየር ጥቃት ከአንድ መቶ በላይ ሰዎች መገደላቸውን የዲሞክራሲያ አቀንቃኝ የሆነ የሕግ ባለሙያዎች ቡድን አስታውቋል። ዳርፉር ሙሉ በሙሉ በሚባል ደረጃ በፍጥኖ ደራሽ ኃይሉ ቁጥጥር ስትሆን በተጨማሪም የአጎራባ

ኮርዶፋን ክልል ሰፊ ግዛቶችን እንዲሁም በማዕከላዊ ሱዳን አብዛኛውን ስፍራዎች ይቆጣጠራል። የሱዳን ሰራዊት የሀገሪቱን የሰሜን ምስራቅ ክልል ሲቆጣጠር መዲናዋ ካርቱምና የአካባቢው ከተሞች የፍልሚያ ሜዳ ሆነዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው።

በሞዛምቢክ አውሎ ንፋስ የሞቱት ቁጥር ወደ 45 አሸቀበ። በሞዛምቢክ በተከሰተው ከፍተኛ አውሎ ንፋስና ዝናብ የሞቱት ሰዎች ቁጥር ወደ 45 ማሻቀቡን ተነግረዋል። በሀገሪቱ ሰሜናዊ ክፍል እሁድ ዕለት በተነሳ አውሎ ንፋስ 500 የሚሆኑ ሰዎች ጉዳት እንደደረሰባቸው የሀገሪቱ የአደጋ መከላከል ባለሥልጣን አስታውቋል። 36,000 መኖሪያ ቤቶች ሙሉ ለሙሉና በከፊል ፈርሰዋል።

181,000 ሰዎች በከፍተኛ አውሎ ነፋስ ተጠቂ ሆነዋል በሰዓት 260 ኪሎ ሜትር ፍጥነት የነበረው ነፋስ ከፍተኛ ዝናብ ቀድሞውንም ግጭትና ደካማ መሰረተ ልማት የነበረውን የሞዛምቢክን ሰሜናዊ ክፍል መጥቷል። አውሎ ነፋሱ በህንድ ውቅያኖስ የምትገኘውን የፈረንሳይ ደሴት ማዮት ከመታ በኋላ ነበር ወደ ሞዛምቢክ ያቀናው አውሎ ነፋሱ በማዮት ቢያንስ በመቶ ወይም በሺህ የሚቆጠሩ ሰዎችን ሳይገድል እንዳልቀረ ተሰግቷል

በሶሪያውያን የሚመራ የፖለቲካ ሽግግር እንዲደረግ የጸጥታው ምክር ቤት ጠየቀ። የረጅም ጊዜ የአገሪቱ መሪ ባሻር አልአሳድ ከስልጣን በመወገዳቸው ሶሪያውያን ነጻ እና ዲሞክራሲያዊ በሆነ መንገድ የሚሳተፉበት የፖለቲካ ሽግግር እንዲደረግ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጥሪ አድርገዋል። ምክር ቤቱ ትናንት ማክሰኞ ማምሻውን ባወጣው መግለጫ በሶሪያ የሚደረገው የፖለቲካ ሂደት

እንደ አውሮፓን አቆጣጠር 2015 የጸጥታው ምክር ቤት ባወጣው የውሳኔ ሀሳብ መሰረት መሆን እንዳለበትም አሳስበዋል። በሶሪያ ከአስር ዓመታት በፊት ሰፊ ግዛት ተቆጣጥሮ የነበረው አይሲስ በሶሪያ መልሶ እንዳይደራጅ መከላከል እንደሚያስፈልግም ምክር ቤቱ ጨምሮ አሳስበዋል። በሶሪያ የተመድ ልዩ መልክተኛ ትናንት ማክሰኞ ለምክር ቤቱ ከደማስቆ በርቀት ባደረጉት ገለጻ ጦርነቱ እንዳልቆመ እና ሀገሪቱ በርካታ ተግዳሮቶች እንደተደቀኑባት

እንዲሁም ሁሉን አካታች ወደ ሆነ የፖለቲካ ሂደት መሸጋገር እንደሚያስፈልግ አሳስበዋል። እስራኤል በያዘችው የሶሪያ ጎላን ተራሮች አካባቢ የምታደርገውንና ሕገ ወጥ ያሉትን ሰፈራ ማቆም እንዳለባት ያሳሰቡት ልዑኩ በሶሪያ ሉዓላዊነትና የግዛት አንድነት ላይ የሚደረገው ጥቃትም ሊቆም ይገባል ብለዋል።

በመጨረሻም ሩሲያ በከፍተኛ ጄኔራሏ ግድያ የተጠረጠረውን ግለሰብ መያዟን አስታወቀች። ሞስኮ ውስጥ በተገደሉት ከፍተኛ ጄኔራል ግድያ የተጠረጠረው ግለሰብ የኡዝቤክስታን ዜግነት ያለው መሆኑን የገለጸው የሩሲያ ደህንነት ተቋም በዩክሬን የስለላ ተቋም የተመለመለ መሆኑንም አስታውቋል።

ሩሲያ የግለሰቡን ስም ባትገልጽም እንደ አውሮፓን አቆጣጠር በ1995 እንደተወለደ ይፋ አድርጋለች። ግለሰቡ በዩክሬን የደህንነት ተቋም እንደተመለመለ መናገሩንም የሩሲያ የደህንነት ተቋም አስታውቋል። ግለሰቡ በምን ሁኔታ ውስጥ ሆኖ ለጸጥታ ተቋሙ ቃሉን እንደሰጠ ማረጋገጥ እንዳልቻለ የአሶሴትድ ፕሬስ ዘገባ አመልክቷል። ጄኔራል ኢጎር ክሪሎቭ ትናንት ማክሰኞ የተገደሉት ከሚኖሩበት ሕንጻ ውጪ ባለሁለት ጎማ ተሽከርካሪ ወይም ስኩተር

ውስጥ በተደበቀ ቦምብ ነበር። የጄኔራሉ ረዳትም በፍንዳታው መገደላቸው ታውቋል። አንድ የዩክሬን ባለሥልጣን ግድያው በሀገራቸው የስለላ ተቋም መፈጸሙን ተናግረዋል። ጄኔራሉ የተገደሉት የዩክሬን የደህንነት ተቋም የወንጀል ክስ ካቀረበባቸው ከአንድ ቀን በኋላ ነው። ክቡራትና ክቡራን፣ የምሽቱ ዜና በዚሁ ተጠቃለዋል። ለቀሪ ዝግጅቶች ወደ ሀብታሙ መልሳቸዋሉ።

እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የረቡዕ ምሽት ስርጭታችንን ነው እያዳምጣችሁ የምትገኙት። የማህበራዊ ገጾቻችን አቀናባሪ አበባየው ገበያውናት። ማናቸውን ማስተያየቶችን በማህበራዊ ገጾቻችን ላይ ልታጋሩን ትችላላችሁ።

ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ ረስ ዘገባችን

የህግ ባለሙያዎች ለሰብአዊ መብቶችና የመብቶችና ዲሞክራሲ እድገት ማዕከል ካርድ የተባሉ በሰብአዊ መብት ጥበቃ ላይ የሚሰሩ ሁለት ድርጅቶች የመጀመሪያ እግዳቸው በተነሳ በጥቂት ቀናት ውስጥ በድጋሚ መታገዳቸውን አረጋግጠዋል። ድርጅቶቹ የመጀመሪያ እግዳቸው ከተነሳላቸው ቀናት በኋላ በድጋሚ የታገዱት ከዚህ በፊት የፈጸሟቸውን ጥፋቶች በመቀጠላቸው ነው ሲል የኢትዮጵያ ሲቪል ማህበረሰቦች ድርጅት ባለሥልጣን በጻፈላቸው ደብዳቤ ላይ አመላክተዋል።

የህግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር አቶ አማሃ መኮንን በበኩላቸው ገና ስራ እንኳ ሳንጀምር በዝግጅት ላይ ያለ ነው በድጋሚ መታገዳችን የሚገልጽ ደብዳቤ ደረሰን ብለዋል። ኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ደግሞ ድርጅቶቹ ማሻሻያ አላደረጋችሁም ለማለት የሚያስችል ጊዜ አልተሰጣቸውም ብለዋል። የዚህን ጉዳይ ዝርዝር ኬኔዲ አባተ እንደሚከተለው አቀናብሮታል።

ባለፈው ህዳር ወር ላይ በቀናት ልዩነት ተጥሎባቸው የነበረው እግድ ከሳምንታት ቆይታ በኋላ ታህሳስ 2 ቀን የተነሳላቸው የመብቶችና ዲሞክራሲ እድገት ማዕከል ካርድ እና የህግ ባለሙያዎች ለሰብአዊ መብቶች የተባሉ በሰብአዊ መብቶች ጥበቃ ላይ የሚሰሩ የሲቪክ ድርጅቶች ከአምስት ቀናት በኋላ በድጋሚ ታግደዋል።

የአሜሪካ ድምፅ የተመለከተውና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ለሁለቱ ድርጅቶች የጻፈው ደብዳቤ ድርጅቶቹ በተሰጣቸው ማስጠንቀቂያ መሰረት አሰራራቸውን እንዳላስተካከሉ ገልጿል። በተጨማሪም ለባለስልጣኑ ህግና ውሳኔ ተገዢ ባለመሆንና ለመማርና ለማስተካከል ዝግጁ ባለመሆን ከዚህ በፊት ፈጽመዋል ያላቸውን ጥፋቶች ቀጥለዋል ሲል ወንጅሏቸዋል። በመሆኑም ከማንኛውም የስራ እንቅስቃሴ እንደታገዱ ለሁለቱ ድርጅቶች የተጻፈው ተመሳሳይ ይዘት ያለው ደብዳቤ

ይገልጻል። የህግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር አቶ አማሀ መኮንን በሰጡን አስተያየት የሁለተኛው እግድ ደብዳቤ የደረሳቸው የመጀመሪያው እግድ መነሳቱን የሚገልጽ ደብዳቤ ከማስጠንቀቂያ ጋር ከደረሳቸው በኋላ ወደ ስራ ለመግባት በዝግጅት ላይ እያሉ እንደሆነ ገልጸዋል። እንደሚታወቀው እግዱ እንደተነሳና በሌላ በኩል ግን ደግሞ የማስጠንቀቂያ ውሳኔው ሲደርስን፣ ያው ይሄ ደብዳቤ እንግዲህ ከተሰጠን ገና ሳምንት አልሆነውም

በአጋጣሚ በእግዱም ምክንያት አንዳንድ ሰራተኞቻችንም ወደየቤተሰቦቻቸው ሄደ ስለነበረ እነሱ እንኳን ተሰባስቦ ምንም ስራ ገና አልጀመርንም ነበረ። ከሰራተኛውም የተፈጠረው ሁኔታ ከፈጠረበት ጫና ወጥቶ ወደ ስራ ይመለስ በሚለው ጉዳይ ገና እያሰብን እየተመካከርን ባለበት ሁኔታ እንግዲህ ደግሞ ከትላንት ወዲያ ታህሳስ ሰባት ከኔ ጻፈ ደብዳቤ ከዋንኛ በተሰጣችሁ ማስጠንቀቂያ መሰረት

አላስተካከላችሁም ለመማርም ፈቃደኛ አይደላችሁም፣ በሚል እንደገና ድርጅታችን ማንኛውንም ስራ እንዳይሰራ ታግዷል። ሂሳቡም እንቅስቃሴ እንደዚሁ ታግዷል ማለት ነው። ስለዚህ አሁን በእኛ በኩል ባለስልጣኑ

ስራችሁን አላስተካከሉም ለመማርም ፍላጎት አላሳያቸው የሚል ድምዳሜ ላይ የደረሰው ከምን ተነስቶ እንደሆነ ለእኛ ግልጽ አይደለም። የመብቶችና ዴሞክራሲ እድገት ማዕከል ካርድ ዳይሬክተር ዶክተር ሞገስ ደምሴ በጽሁፍ በሰጡን አጭር ማብራሪያ ካርድ በድጋሚ መታገዱን ገልጸው በቀጣይ እርምጃዎች ዙሪያ ከቦርዱ ጋር እየሰራን ነው ብለዋል። ሁለቱ የሲቪል ማህበረሰብ ድርጅቶች በድጋሚ መታገዳቸውን በተመለከተ አስተያየት የጠየቅናቸው የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር ያሬድ ኃይለማርያም

በማስጠንቀቂያው መሰረት ማሻሻያ አላደረጋችሁም ለማለት የሚያስችል ጊዜ ለድርጅቶቹ አልተሰጠም ሲሉ እርምጃውን ኮንነዋል። እኔ እስከሚገባኝ ድረስ የተሰጠው ጊዜ እነዚህ ድርጅቶች አሻሽሉ የተባሉት የተወቀሱበት ነገር በወራቶችም ጭምር እንኳን የወራት ጊዜ እንኳን ቢሰጣቸው እንዲህ በቀላሉ ቶሎ የሚመዘኑ ነገሮች አይደሉም።

እገዳው ከተነሳ በኋላ የቀናቶች ጊዜ ነው ያላቸው። አንዳንዶቹ ቢሮቸው ቢያንስ ለአንድ ወር ጊዜ ተዘግቶ ስለቆየ ቢሮቸውን እንኳን በቅጡ ከፍተው ሰራተኞች እንኳን ተመልሰው ምንም አይነት የፕሮጀክት የሚሆን ሌሎች ስራ አፈጻጸሞች ላይ አልገቡም።

ምንም የሰሩትም እንቅስቃሴ የለም። ስለዚህ የትኞቹ ስራዎቻቸው የትኞቹ እንቅስቃሴዎቻቸው ታይተው አላሻሻላችሁም እንደተባለ ምንም ግልጽ አይደለም። በተሰጣቸውም ደብዳቤ ላይ እንግዲህ ድርጅቶቹ በሂደት የሚያወጧቸውን መግለጫዎች እየጠበቅኩ ነው። ምናልባት ከደብዳቤዎቹ ባለፈ የነበሩ ውይይቶች፣ ንግግሮች ካሉ አቶ ያሬድ ኃይለማርያም አክለውም

ለእኔ ወዴት ነው እንዲሄድ እና እንዳስብ ያደረገኝ መለቀቃቸውን ተከትሎ ሁሉም ድርጅቶች የሰጡት ጋዜጣዊ መግለጫ አለ። ለታገድንበት በዋና ምክንያትነት ቀድሞ የተገለጹት ነገሮች አይወክሉንም፣ የእኛን ስራ አያሳዩ። ስለዚህ ይሄ ነገር እንዲነሳልን ወደፊት በውይይትም አስፈላጊውን የህግም ሂደት ሄደን እንጠይቃለን። ሌሎቹን ግን እርምት የሚደረገውን በአስቸኳይ እናርማለን ብለዋል እና

ምናልባት ለምን እነዚህን አይነት ምላሽ ሰጣችሁ? ለምን ሁሉንም የቀረበባችሁ ውንጀላ ዝም ብላችሁ ተቀብላችሁ ስራችሁን አሰሩም? የሚል እንድምታ ያለው ነው የሚመስለው።

የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ምክትል ዳይሬክተር አቶ ፋሲካው ሞላ ስለ ዳግም እገዳው ለጠየቅናቸው ማብራሪያ ለጊዜው በደብዳቤው ላይ የተገለጸው በቂ እንደሆነ ገልጸው ስለ ጉዳዩ በቅርብ በሚኖረን ጋዜጣዊ መግለጫ ላይ ዝርዝር ማብራሪያ እንሰጣለን ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ እገዳው ከተጣለባቸው ሁለቱ ድርጅቶች አቤቱታ እንደደረሰው እና በጉዳዩ ላይ ክትትል እያደረገ እንደሚገኝ ለአሜሪካ ድምጽ ገልጿል።

የህግ ባለሙያዎች ለሰብአዊ መብቶች ዋና ዳይሬክተር አቶ አመሀ መኮንን በቀጣይ ስለሚወስዱት እርምጃ ተከታዩን ብለዋል። በዳይሬክተሩ ውሳኔ ላይ ቅሬታ እዛው ለሲቪል ማህበራት ድርጅቶች ቦርድ አለ፣ ለቦርዱ ማቅረብ ይቻላል። ስለዚህ አቤታችንን ለቦርዱ እናቀርባለን። የቦርዱን ውሳኔ ጠምጠን ደግሞ አሁንም ህጉ በሚፈቅደው መሰረት ጉዳዩ ወደ ፍርድ ቤት መሄድ ያለበት ከሆነ ወደ ፍርድ ቤት እንሄዳለን።

ከሁለቱ ድርጅቶች በተጨማሪ ህዳር ወር ላይ ተጥሎበት የነበረው እገዳ የተነሳለት ስብስብ ለሰብአዊ መብቶች በኢትዮጵያ በበኩሉ እስካሁን ድረስ ዳግመኛ እገዳ እንዳልተጣለበት ለአሜሪካ ድምፅ አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

መከታተላ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የተላለፈላችሁ የሚገኘውን የረቡዕ ምሽት ዝግጅታችንን ነው። ቀደም ብሎ ኬኔዲ ያስደመጠን የዕለቱን አበይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ኦሮሚያ ክልል ይወስድናል።

በኦሮሚያ ክልል በሰሜን ሸዋ ዞን ወራጅ አርሳ ወረዳ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል ተባብሶ በቀጠለ ግጭትና የተኩስ ልውውጥ ምክንያት ሰዎች መጎደላቸውንና መቁሰላቸውን የተጎጂ ቤተሰብና ነዋሪዎች ለአሜሪካ ድምፅ ተናግረዋል። የተጎጂ ቤተሰብ አባል መሆናቸውን የገለጹ ግለሰብ ከቤታቸው ደጃፍ በሚገኝ ዛፍ ጥላ ስር ሆነው ቡና በመጣጣት ላይ እያሉ ነበረ የሰዎችና ህጻናትን

ሰዎችን አዋቂና ሕጻናትን ጭምር በርቀት በተተኮሰ ከባድ መሳሪያ ፍንጣሪ መገደላቸውን ተናግረዋል። በወረዳው ደረሰ በተባለ ጉዳት ዙሪያ ከክልል እስከ ወረዳ ድረስ ያሉ የሚመለከታቸው የመንግሥት ባለሥልጣናትን ለማነጋገር የአሜሪካ ድምፅ ያደረገው ጥረት ባለሥልጣናቱ ስልካቸውን ባለማንሳታቸው ሊሳካ አልቻለም። የዚህን ጉዳይ ዝርዝር ደግሞ የምታስደምጠን ፀሐይ ዳምጠው ናት።

በሰሜን ሸዋ ዞን ወረጃ አርሶ ወረዳ በመንግስት የጸጥታ ኃይሎች እና በኦሮሞ ነጻነት ታጣቂዎች መካከል የቀጠለው ውጊያ ከአንድ ሳምንት ወዲህ ተባብሶ መቀጠሉን የወረዳው ነዋሪዎች ለአሜሪካ ድምፅ አረጋግጠዋል። በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ የተጎጂ ቤተሰብ አባል እንደተናገሩት እሁድ ታህሳስ 6 ቀን 2017 ዓ ም በወረጃ አርሶ ወረዳ ሊበን በተባለ ቀበሌ ውስጥ በቤተሰቦቻቸው ቤት ውስጥ ሙሉ ቤተሰብና

ቡና ለመጠጣት በተሰበሰቡ ሰዎች ላይ የከባድ መሳሪያ ፍንጣሪ ወድቀው መሞታቸውንና መቁሰላቸውን ተናግረዋል። ከተጎዱት መካከል አንዷ እናቴ ነች። ወይዘሮ አየሉ ደበላ ትባላለች። አንዷ ደግሞ የእህቴ ልጅ ነች። ሻንታ ሜዳኜ። ባለቤቴም እዛው እነርሱ ጋር ነበረች። ቡና እየጠጡ ደጃፍ ላይ ከፓፓዬ ዛፍ ስር ተሰብስበው ነበር። ባለቤቴ ጃለኔ አቦማ ትባላለች።

አንድ አዛውንትና እርሳቸውን የምታግዝ ልጅም ቡና ለመጠጣት ከጎረቤት መጥተው ነበር። አንድ ከጎረቤት የመጣች የዘጠኝ አመት ልጅ የሁለት ዓመት ልጅ አዝላ ነበር። የዛፍ ጥላ ስር ተሰብስበው ቡና እየጠጡ ነበር። መሳሪያው ከእነርሱ በግምት አስር ሜትር በማይሞላ ርቀት ላይ ነው የወደቀው።

ፍንጣሪው ሁሉንም አዳርሷቸዋል። ልጅ አዝላ የነበረችው ልጅ ካዘለችው ልጅ ጋር ወዲያው ነው ሕይወታቸው ያለፈው። ሌሎቹን ወደ ሕክምና ተቋማት ወሰድ ናቸው። ባለቤቴና ልጄ ክፉኛ ተጎድተዋል። ዛሬ ነው ወደ ቤት የተመለሱት እና በጣም አስቸጋሪ ነው። የኔ ቤተሰብ በአጠቃላይ አምስት ሰዎች ናቸው የቆሰሉት።

ሌላው የዚሁ ቀበሌ ነዋሪ መሆናቸውን በስልክ የገለጹት ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን ግለሰብ እዛው መጀመሪያ ላይ ጉዳት ከደረሰበት ቤተሰብ በቅርብ ርቀት የሚገኙ ሌሎች በር ላይ ተቀምጠው የነበሩ እናቶች መጎዳታቸውን ገልጸዋል። ሊባን የሚባል ቦታ ላይ ቡና እየጠጡ የነበሩ ሰዎች ላይ ጉዳት ደርሷል። በአጠቃላይ አራት ሰዎች በአንድ አካባቢ ላይ ነው የተመቱት። ተኩሱ አሁንም ቀጥሏል።

የከባድ መሳሪያ ድምፅ ነው እየተሰማ ያለው። ሰኞ ዕለት ደግሞ አጨዳ ላይ የነበሩ ሰዎች ዘጠኝ ሰዓት አካባቢ ምግብ በልተው ጨርሰው ከቦታው ሲንቀሳቀሱ ከተራራው ላይ ከተተኮሰ መሳሪያ ለትንሽ ነው ያመለጡት። ዘጠኝ ፍየሎች በፍንጣሪው እዚያው አለቁ። አሁን ወራጃ አርሶ ላይ እንደ አዲስ እየተካሄደ ያለው ውጊያ አንድ ሳምንት ሆኖታል።

ምክንያቱም ቆላማ ቀበሌዎች ላይ የኦሮሞ ነጻነት ለታጣቂው በስፋት ይንቀሳቀሱ ነበር። እነርሱን ለመምታት የመንግስት የጸጥታ ኃይሎች ሆሴና ቢሊሳ የተባሉ ተራራዎች ላይ ከባድ መሳሪያዎች ጠምደው ወደ በረሃው ሲተኩሱ፣ የአካባቢው ህብረተሰብ ነው እየተመታ ያለው። ምክንያቱም እነርሱ የመንግስት የጸጥታ ኃይል ሲመጣ ወደ ጫካ ነው የሚሄዱት። አሁን እየሞቱም እየቆሰሉም ያሉት ነዋሪዎች ለታጣቂው በሚተኮስ መሳሪያ ነው። ህዝቡ በመካከል ሰለባ እየሆነ ነው።

በወረዳው አሁን ሰብል የሚሰበሰብበት ወቅት በመሆኑ አርሶ አደሩ ውጥረት ውስጥ ነው። ነገር ግን ከሰሞኑ እየተሰማ ያለው የተኩስ ድምፅ ደግሞ ስጋት ፈጥሯል ሲሉ አንድ የወረዳው ነዋሪ መሆናቸውን የጠቀሱት በተመሳሳይ ችግር ምክንያት ስማቸውን አየር ላይ እንዳንጠቅስ ተጠየቁን ግለሰብ አስተያየታቸውን ሰጥተዋል። ህብረተሰቡ አሁን ሰብል የሚሰበስብበት ወቅት ላይ ነው

ጤፍ፣ ማሽላ እና በቆሎ የደረሱ ሰብሎችን እየሰበሰበ ይገኛል። ሆኖም ግን ከሰሞኑ እንደ አዲስ የተጀመረው መንግስት በሸኔ ታጣቂዎች ላይ እርምጃ ለመውሰድ ብሎ ከርቀት ማለትም ተራራማ አካባቢ ላይ የሚተኮሰው ከባድ መሳሪያ አርሶ አደሩን ከስራው እያስተጓጎለ ነው። ከብቶች ይመታሉ። ባጨዳ ላይ ያሉም ሰዎች ይመታሉ

የሚሞት የሚቆስልም አለ። መንግስት በተጀመረው ሰላማዊ መንገድ ለችግሩ መፍትሄ ቢሰጥ ነው የምንለው። ቡና በመጠጣት ላይ የነበሩ ቤተሰቦቻቸው እንደተጎዱባቸውና መጀመሪያ ላይ አስተያየታቸውን የሰጡን ግለሰብ አሁን ያሉበት የጤና ሁኔታ እጅጉን አሳሳቢ እንደሆነ ነግረውናል። የቤተሰቦቼ የጤና ሁኔታ አሁንም ልጄ ሕክምና እየተከታተለች ነው

አንድ እግሯ በጣም ተጎድቷል። ባለቤቴም እግሯ ላይ ስለተጎዳች ለመራመድ ያስቸግራታል። እናቴ በዕድሜም ትልቅ ስለሆኑ በርትቶባቸዋል። ፍንጣሪው ብዙ ቦታ ነው ያገኛቸው። ሕይወታቸው ስለተረፈልኝ ደስተኛ ነኝ። ወደፊት የሚሆነውን ደግሞ እግዚአብሔር ያውቃል። ጉዳቱ ከባድ ነው። ሰው ደጃፉ ላይ ሰላም ነው ብሎ ሲቀመጥ ያልተጠበቀ

ሲገጥመው አስደንጋጭ ነው። ግድያውንም ሆነ ቆሰሉ የተባሉት ሰዎች ጉዳይን በተመለከተ እውነታውን ከገለልተኛ ወገን ለማረጋገጥ የአሜሪካ ድምፅ አልቻለም። በጉዳዩ ዙሪያ ከወራ ጃርሶ ወረዳ አስተዳደር፣ ከሰሜን ሸዋ ዞን አስተዳደር፣ ከኦሮሚያ አስተዳደርና ጸጥታ ቢሮ እንዲሁም ከኦሮሚያ ኮሚኒኬሽን ቢሮ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ

ፀሐይ ዳምጠውን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ አማራ ክልል ይወስደናል። በአማራ ክልል የተለያዩ ከተሞች በክልሉ መንግስት ቀስቃሽነት የተዘጋጀ ነው የተባለ ሰላምን የሚጠይቅ ሰልፍ ተካሂደዋል። የደሴውን ሰልፍ የተከታተለው ዘጋቢያችን መስፍን አድራጌ የሌሎች አካባቢ ሰልፈኞችን አስተያየት አካቶ ተከታዩን ዘገባ ልኮልናል።

መንግስት በተለያየ መንገድ አስተላልፎታል የተባለውን የሰልፍ ጥሪ ተከትሎ ዛሬ ታሳ 9 ቀን 2017 ዓ.ም ደሴ ከተማ ላይ ከተለያዩ የከተማው ክፍል የተሰባሰቡ ሆጤ ስቴዲየም ላይ ሰልፍ አካሂደዋል። በሰልፉ ላይ ያገኘናቸውና የመንግስት ሰራተኛ መሆናቸውን የነገሩን አቶ ማንደፍሮ ቦጋሌ የተባሉ ተሳታፊ በክልሉ የቀጠለው ግጭት በሰላም መንገድ እንዲፈታ መጠየቃቸውን ገልጸውልናል። ይህ አካባቢ ክልሉም ከሶስት ዓመት በላይ በተለያዩ ችግሮች ውስጥ ነበረ። በሰሜኑ ጦርነት እጅግ በጣም

ተጎድቷል። በዚህ አንድ አመት ውስጥ ደግሞ በጦርነት ውስጥ ነው ያለፈው እና በአጠቃላይ በንግዱ፣ በጤናው፣ በግብርናው፣ በትምህርቱ ሴክተር ውስጥ ከፍተኛ ችግሮች አሉ። በኦሮሞ ብሔረሰብ ዞን ከሚሴ ከተማ በነበረው ሰልፍ ላይ ተሳታፊ እንደነበሩ የገለጹልን አደም ኡመር የተባሉ የመንግስት ሰራተኛ ደግሞ በጸጥታ መደፍረስ ተማሪዎች ከትምህርት ገበታቸው እንዳይስተጓጎሉ በሰልፍ ላይ መነሳቱን ተናግረዋል። ትምህርት ቤቶች መዘጋት፣ ተማሪዎች ትምህርት መቋረጥ ይሁሉ ከባድ ችግር ነው። በአሁኑ ሰ

ሰዓት የአካባቢ ያለው የሰላምና የጸጥታ ችግር የልማት ስራውን በጣም የጎዳው እንዳለ ይታወቃል። እንቅስቃሴው የተገታ ነው። ለምን ከሌላ ዞን ወደ ሌላ አካባቢ ተንቀሳቅሶ ለመስራት ጫና እየፈጠረ ስለሆነ የአንዱ አካባቢ ችግር ለሌላው ዋጋ እንደሚያስከፍል የሚታወቅ ነው። አዋጭው ነገር ያለው ቁጭ ብሎ በጠረጴዛ ዙሪያ በሰላማዊ ጉዳይ ተወያይቶ ችግሮችን መፍታት ነው። መቻል ያለበት መለመድም ያለበት ይኸው ነው። አቶ አደም አለም አቀፉ ማህበረሰብ ለግጭቱ ትኩረት ሰጥቶ ሰላም የሚመጣበትን መንገድ እንዲያፈላልቅ ጠይቀዋል።

ዓለም አቀፉ ማህበረሰብ እነዚህን ችግሮች ለመፍታት አልተንቀሳቀስ በትግራይ ጦርነት ጊዜ ችግር ያለበትን አካል በማነጋገር ወደ ሰላማዊ መንገድ እንዲመጡ በማድረግ በውጤት ውጤት አሳይቷል። ይህኛው ላይ ግን ያለው ነገር በጣም ምንም እንቅስቃሴ የለም ለምን እንደሆነ ግን አላውቅም። የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ሰልፉን ተከትሎ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት መንግስት ለድርድርና ለውይይት ሁሌም ዝግጁ መሆኑን ተናግረዋል። በአማራ ክልል የሚነሱ ጥያቄዎች ምላሽ እንዲያገኙ ታጥቀው የሚንቀሳቀሱ ኃይሎች

ወደ ሰላም እንዲመጡም ጠይቀዋል። በሌላ በኩል በስራዬ ላይ ችግር ሊያጋጥመኝ ስለሚችል ድምጽ የሚቀየር ስም የማይጠቀስ ያሉ የወልዳያ ከተማ ነዋሪ በመንግስት አመራሮች አስገዳጅነት ሰልፉ ላይ መሳተፋቸውን ተናግረዋል። ሰላምን ጥሩ ነበረ። ሰላሙ የመንግስትና የህዝብ የጋራ ውጤት ነው ብዬ ነው የማምነው። ግን ያው የሰላማዊ ሰላማዊ ሰልፍ በአስገዳጅና ሰውን በማያስደስት ሁኔታ ነው ሲጠራ የነበረው ሰላማዊ ሰልፍ ላይ ያልተገኘ ስራ ቦታውን የከፈተ ከጽንፈኛ ጎን እኩል የተሰለፈ

ነው ተብሎ ተፈርጀዋል። ማንኛውም ሰው በነጻ ፍቃዱ ይሄን ነገር ደግፎ ቢወጣ በጣም መልካም ነበረ። መንግስት አሁን ልክ እንደ ሰላማዊ ሰልፍ እንደጠራው ሁሉ ህዝቡ ሰላማዊ ሰልፍ ማድረግ ቢፈቀድለት እና ያንን ነገር ማድረግ ቢችል ጥሩ ነው የሚሆነው። ሌላው የዋግምራ ኗሪ በበኩላቸው ይሄን ብለዋል። አሁን የአማራ ክልል ወረዳዎች መከራ እየሞቱ ነው፣ መስዋዕት እየከፈሉ ነው። ለእርስ በርስ ወገን ወገን እያለቀ ነው ያለ ይህ ሙሉ ሰሜኑ ጦርነት ተጀመረ ጅምሮ የሰው ህይወት እኮ እየረገፈ ነው ያለ። ሌላውም ያልተሳተፈው እንደዚህ ነው

ሴ ከተማ በነበረው ሰልፍ ላይ የተገኙና የጦርነትን አስከፊ ገጽታ ከሶሪያና ፍልስጤም አሁናዊ ገጽታ ጋር ያነጻጸሩ የሃይማኖት አባቶች ተፋላሚ ኃይሎች ለሰላም ቅድሚያ መስጠት አለባቸው ብለዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ

በማዳመጥ ላይ ያላችሁት ከአሜሪካ ድምፅ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው። መስፍንን ለቀደመው ዘገባ እያመሰገንኩ አሁን ደግሞ ወደ ትግራይ ክልል እናቀናለን። በትግራይ ክልል አዲስ ሰላማዊ የፖለቲካ ትግል ለመጀመር ወስነናል ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። በዶክተር ደብረጽዮን የሚመራው የህወሓት ቡድን በዛሬው ዕለት በመቀለ ከተማ ከፓርቲው አመራሮች ጋር አዲስ በተባለው ሰላማዊ የፖለቲካ ትግል ላይ አስመልክቶ የውይይት መድረክ እየተካሄደ እንደሆነ ተገልጿል።

በሌላ በኩል ሶስት በክልሉ የሚንቀሳቀሱ ፓርቲዎች በአራት የትግራይ ዞኖች ዳሰሳ ካካሄዱ በኋላ በሰጡት መግለጫ ህወሓት ትጥቅ እያስታጠቀ ነው በማለት ከሰዋል። በጉዳዩ ላይ ምላሽ የጠየቅናቸው በዶክተር ደብረጽዮን በሚመራው የህወሓት ስራ ፈጻሚ ኮሚቴ ውስጥ አባል የሆኑት ዶክተር ፍሳ ሀብተ ጽዮን እኛ ፓርቲንን ማስታጠቅም መመልመልም አንችልም፣ ትግላችንም ሰላማዊ ነው ብለዋል። ሙልጌታ ጽባ ቀጣይ ልኳል። ለሁለት ከተከፈሉት የህዝባዊ ወያነ ሐርነት ትግራይ

ህወሓት፣ አመራሮች በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ዛሬ መቀለ ከተማ ላይ ከፓርቲው ከፍተኛ አመራሮች ጋር ውይይት ማካሄድ ጀምሯል። እምቢ የማለት ዘመቻ የሚል ስያሜ በተሰጠው በዚህ ውይይት መክፈቻ ላይ የህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በትግራይ ክልል በአሁኑ ጊዜ ልዩ ትግልና መደጋገፍ እንደሚያስፈልግ መግባባት ላይ መደረሱን ተናግረዋል ዘሎ ሁነታት ምግምጋም ዘሎ ምዕባለታት ምምርኣይ

ያለንበትን ሁኔታ በመገምገምና ለውጦችን በማየት አዲስ አካሄድ ያለው የፖለቲካ ትግል ያስፈልጋል። የምናደርገውን ትግል በበለጠ ማጠናከር እንደሚገባን ስለወሰንን

የደረስንበት ድምዳሜና ቀጣይ የሰላማዊ ፖለቲካዊ ትግል ስልቶች አስመልክቶ መግባባት ላይ ተደርሷል። ከሁሉ አስቀድሞ ከፓርቲው ከፍተኛ አመራሮች ጋር ለመወያየት ነው ይህ መድረክ የተጠራው። አዲስ ብለው የጠሩት ሰላማዊ የትግል ስልት ምንነት ዶክተር ደብረጽዮን በግልጽ አላብራሩም። በጉዳዩ ማብራሪያ የጠየቅናቸው ምርጫ ቦርድ እውቅና ባልሰጠው የህወሀት ጉባኤ ላይ

የሥራ አስፈጻሚ ኮሚቴ አባል ሆነው የተመረጡት ዶክተር ፍስሐ ሀብተ ጽዮን አዲሱ ስልት ወደ ግጭት መግባት ማለት አይደለም፣ የነበረው ሰላማዊ የትግል መንገድ በበለጠ ማጠናከር ነው ሲሉ ለቪኦኤ ተናግረዋል። ብርክ ቃልሲ ዝምጥን

ሰላማዊ ሕጋዊ ፖለቲካዊ ቃልሲ ምካሄድ ማለት አሁን ላለንበት የትግል ደረጃ የሚመጥን ሰላማዊና ሕጋዊ ፖለቲካዊ ትግል ማካሄድ ማለት ነው። የትግል አይነት ለውጥ ማለት አይደለም። ከአሁን በፊት የነበረውን በተጠናከረ መንገድ መፈጸም ነው። አደረጃጀትን ማጠናከር፣ ሕዝብን የማንቃት ስራዎች መጨመርና በትግራይ ጥቅሞች ላይ ትኩረት አድርገው የሚሰሩ አካላትም የድርሻቸውን እንዲወጡ ማድረግን ያካተተ ነው። አንዳንዶች ለማደናገር ብለው እንደሚገልጹት

ወደ ግጭት ለመግባት ወይም እንደዛ አይነት ሐሳብ አለ እንደሚሉት ለማለት አይደለም።

ወደ አዲስ የሰላማዊ ትግል መግባት ያስፈለገው በትግራይ ህዝብና ጥቅሞች ላይ ከፍተኛና ግልጽ የሆነ ክህደት እየተፈጸመ በመሆኑ ለዚህ የሚመጠን ትግል ስለሚያስፈልግ ነው ሲሉም አስረድተዋል። በሌላ በኩል በክልሉ የሚንቀሳቀሱ ባይቶና ውድብ ናጽነት ትግራይና አረና ፓርቲዎች በትግራይ ክልል አራት ዞኖች ያካሄዱት ዳሰሳ በተመለከተ ቅዳሜ ታህሳስ 15 ቀን 2017 ዓ ም መግለጫ ሰጥተው ነበር። የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ ሊቀም

ወንበር አቶ አምዶም ገብረስላሴ በፖለቲካና በጸጥታ ኃይል አመራሮች የማዕድን ምዝበራ በከፍተኛ ደረጃ እየተፈጸመ ነው በማለት ወንጅለዋል። ህወሓት አዳዲስ ታጣቂዎች በመመልመልና ነባር ተዋጊዎች ለጦርነት እንዲዘጋጁ ቅስቀሳ ላይ ነው ሲሉ ከሰዋል።

ተጨማሪ ትጥቅ እናቀርባለን ተዘጋጁ እየተባለ ነው። ከስምንተኛ ክፍል በታች ላሉ አዳጊዎች ትምህርት ቤቶች በመዝጋት የማይመለከታቸው የጦርነት አጀንዳ እንዲሁም ፖለቲካዊ ጉዳይ ውይይት አለ። ይህ አግበ በተባለው አካባቢ የተመለከት ነው ነው መቆም አለበት። የትኛው የህወሀት ቡድን በጦርነት ቀስቃሽነት እንደወነጀሉ ተጠይቀው ጉባኤ ያካሄዱ የህወሀት አመራሮች በማለት ምላሽ ሰጥተዋል።

ፓርቲዎቹ በክልሉ እየታዩ ያሉት ችግሮች ለመፍታት በሚል አካታች ጊዜያዊ አስተዳደር እንደ አዲስ እንዲቋቋም ጠይቀዋል። ዶክተር ፍስሐ ሀብተ ጽዮን ፓርቲዎቹ ያነሱት ክሶች በተመለከተ ተጠይቀው እኛ ፓርቲ ነን ማስታጠቅም መመልመልም አንችልም የሚል ምላሽ ሰጥተዋል። ትጥቅ መፍታትና መታጠቅ በፖለቲካ ፓርቲ አይሰራም። የመመከት ሂደቱ ላይ ሁላችንም ተሳትፈንበታል ይላሉ።

የሁላችንም ከሆነ የጋራ የሆነ ሰራዊት አለን። ይህ ሰራዊት ዓላማ አለው። ይህ ዓላማ እስኪፈጸም ሊኖር ይገባዋል። በስምምነቱ መሰረት በክልሉ ያለ የጸጥታ ሁኔታ ባገናዘበ መልኩ ነው የሰራዊቱም የሌላውም ጉዳይ የሚታየው። የጸጥታ ኃይል ማጠናከር ይሁን ማስታጠቅ የሚባለው ጉዳይ ከሰራዊቱ ውጪ ሌላ ሊፈጽመው የሚችል የፖለቲካ ፓርቲ የለም።

ይህን የሚፈጽም የፖለቲካ ፓርቲ ካለም መቆጣጠር ያለበት መንግስት ነኝ ወይም ጊዜያዊ አስተዳደር ነኝ የሚል በስልጣን ላይ ያለው አካል ኃላፊነት ነው። እንደ የፖለቲካ ፓርቲ የራሳቸው አቋም ይዘው መታገል እንጂ በህወሀት ውስጥ ተፈጠረ ለሚሉት ክፍፍል አንዱን ቡድን ደግፈው ሌላውን መቃወም ጉዳያቸው ሊሆን አይገባም፣ በማለትም ዶክተር ፍስሐ ተችተዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።

ጌታን ለቀደመው ዘገባ አመሰግናለሁ። አሁን የኢትዮጵያን ጉዳዮች ገታ አድርገን ወደ ሌሎች ሀገራት እናቀናለን። ወደ ሞዛምቢክ በመቀጠል እናቀናለን። በማህበራዊ ሚዲያ ላይ ሐሰተኛ መረጃ ማስፋፋቱን ተከትሎ በሞዛምቢክ የሚገኙ ጋዜጠኞች ሆን ተብለው ሆነ ባለማወቅ የሚጋሩ ሐሰተኛ መረጃዎችን ለመዋጋት ግንባር ቀደም ሆነዋል። አማሪሌስ ጉሎዬ በዚሁ ዙሪያ ከማፑቶ ያደረሰንን ዘገባ ስመኝ ሸቆየ ታቀርብልናለች።

በሞዛምቢክ ዋና ከተማ ማፑቶ ውስጥ በሚገኘው ኤቪደንሲያስ የሚዲያ ተቋም ውስጥ ሬጂናልዶ ቻምቡሌና የስራ ባልደረቦቹ ሆን ተብለውና ባለማወቅ የሚሰራጩ ሐሰተኛ መረጃዎችን ለመዋጋት በትጋት እየሰሩ ነው። እሱና ባልደረባው ኔልሰን ሙካንዲዜ የህትመትና የዲጂታል ዜና ማሰራጫውን ከአራት ዓመት በፊት ያቋቋሙት ሌሎች ተቋማት እውነታውን የማጣራት ወይም ዘገባዎችን በመረጃ የመደገፍ

ስራ ባለመስራታቸው ነው ይላሉ። ቻምቡሌ እንደሚለው የተከታያቸው ቁጥር በፍጥነት ነው ያደገው። ኤቪደንስ ያ ጋዜጣ በአጭር ጊዜ ውስጥ የበለጠ እይታና ታዋቂነትን ያገኘው ጋዜጠኝነትን የምናይበት መንገድ ነው። በአንድ ወቅት በማህበራዊ ሚዲያ ላይ የሚሰራጩ ዋና ዋና ዜናዎችን ትክክለኝነት የምናጣራበት ገጽ ነበረን። በዚህ አመት ቻምቡሌ የሞዛምቢክ ዋና ተቃዋሚ ፓርቲ የሆነው ሬናሞ መሪ ኦሱፎ ሞማዴ በፕሬዝዳንታዊ ዘመቻ ወቅት

ለምን ለሳምንታት በህዝብ እንዳልታዩ የሚጠይቅ ዘገባ አውጥቶ ነበር። ኤቪደንሲያስ በእጩ ተመራጩ የፌስቡክ ገጽ ላይ ሞማዴ ለስራ ወደ ውጭ ሀገር መሄዳቸውን ለማሳየት የወጣ ፎቶ መመርመር ጀመረ።

ከአንዳንድ የምናውቃቸው የምስል ማረጋገጫዎች ጋር ግንኙነት ነበረን። ምስሉን ወስደን በመተግበሪያ ውስጥ ስናስገባው ተመሳሳይ ፎቶ በአውሮፓውያኑ 2019 እዚያው ገጽ ላይ ተለጥፎ እንደነበረ አወቅን። ለህዝቡ የተሳሳተ መረጃ ሊሰጥ የሚችል ትርክት መለወጥ ቻል። ሀሰተኛ መረጃ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ ሚሳ ተብሎ በሚጠራው የደቡብ አፍሪካ ሚዲያ ተቋም ውስጥ የሚሰራው ሞዛምቢካዊ ጋዜጠኛ አርማንዶ ናንቱምቦ

የዜና ማሰራጫዎች ቴክኖሎጂ ላይ መዋለ ነዋይ ሊያፈሱ ሊያፈሱና ጋዜጠኞች እንዴት ሀሰተኛ መረጃን መዋጋት እንደሚችሉ ሊያሰለጥኗቸው ይገባል ይላል። በቴክኖሎጂ ምክንያት የተሻለ መረጃ የማግኘት እድላለን። ለምሳሌ በአስተዳደር ጉዳዮች ላይ የበለጠ መሳተፍ ችለናል። ይሄ ከ30 ዓመት በፊት አይቻልም ነበረ። ነገር ግን ከእነዚህ ጥቅሞች ጎን ለጎን ጉዳቶችም አሉት። ከጉዳቶቹ አንዱ የተሳሳተ መረጃ ስርጭት ነው።

የደቡብ አፍሪካ ሚዲያ ተቋሙ ሀቅን የማጣራት እና ጋዜጠኞችን የማሰልጠን አገልግሎት እንደሚሰጥ ናንቱምቦ ይናገራል። ይህን ለማድረግ የሚረዱን የዲጂታል መሳሪያዎች አሉ። ሚሳ ሞዛምቢክ ውስጥ የጋዜጠኝነት ተማሪዎችና የሲቪል ማህበረሰቡ እነዚህን መድረኮች እንዴት መጠቀም እንደሚችሉ ስልጠና ይሰጣል። ህብረተሰቡ መረጃን ለማግኘት በብዛት ማህበራዊ ሚዲያን እየተጠቀመ ባለበት ወቅት እንደ ኤቪዲያንስ እና ሚሳ ሞዛምቢክ ያሉ ተቋማት

የሰሯቸው ስራዎች ትክክለኛና ለአንድ ወገን ያላመዘነ መረጃ ለህብረተሰቡ በማድረስ ትልቅ ሚና እንደሚኖራቸው የሚዲያ ተሟጋቾች ይገልጻሉ። በአማሪሊያስ ጉሌ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

መኝሽ ቆየን ለቀደመው ዘገባ አመሰግናለው። የአሜሪካ ድምፅ የአማርኛ ስርጭት የረቡዕ ምሽት ስርጭት ይቀጥላል። የመጀመሪያው ምዕራፋችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው ምዕራፍ የመጀመሪያ ዘገባችን የጫት ገበያ የተደከመበትን የምስራቅ ኢትዮጵያን ጉዳይ ይተነትናል።

የምስራቅ ኢትዮጵያ የጫት አምራቾች የጫት ዋጋ በመውረዱ ለችግር ተዳርገናል ሲሉ አማርረዋል። የአካባቢው የጫት ላኪዎች በበኩላቸው የኢትዮጵያ የጫት ምርት ትልቁ መዳረሻ የነበረው የሶማሊያ ገበያ በኬንያ ነጋዴዎች በመያዙ የጫት ዋጋ መውረዱንና ሁኔታው ሁሉንም የዘርፉን ተዋናዮች እየጎዳ መሆኑን ለአሜሪካ ድምፅ ተናግረዋል። መንግስት ለጉዳዩ ትኩረት እንዲሰጥም አርሶ አደሮችና ነጋዴዎች ጥሪ አቅርበዋል። ስለ ጉዳዩ ከንግድና ቀጠናዊ ትስስር ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም።

ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ያስደምጠናል። በኦሮሚያ ክልል የምስራቅ ሀረርጌ ዞን የሐሮማያ ወረዳ ነዋሪ የሆነው አብዲሰላም ዑመር ኑሯቸውን በጫት ምርት ላይ ከመሰረቱ አርሶ አደሮች አንዱ ነው። አብዲሰላም ለአሜሪካ ድምፅ በሰጠው ቃለ መጠይቅ ቀደም ሲል ከጫት ምርት ያገኘው የነበረው ገቢ በመቀነሱ እሱና ቤተሰቦቹ ችግር ላይ መውደቃቸውን ይናገራል። ምን ብዬ ልንገር? አሁን ጫት ወስደን እዛ አሁን ትሪዳ ስንወስድ ጫቱን ስንሸጥ

ያ የምንሸጠው እኛ ብር የምናገኘው ለትራንስፖርት እንኳን አይሆንም፣ አይበቃንም። የመጣንበት የመመለሻ እንኳን የምናጣበት ጊዜ አለ። ገዢ የለም። እኛ አንዳንዴ ለራሳችንን ወስደን እዛ በቃ የሚያድር ጊዜ አለ። ያው ጫት ሻጮች ደላላሉ እነሱ ጋር ስንወስድ እነሱም ደግሞ ገዢ ስለአቱ እዛው አድሮ ለፍየል ምናምን ስትሉ አለ። አሁን ጊዜ እንደዛ አይነት ጊዜ ነው ያለው፣ እና በጣም ችግር ውስጥ ገብተናል። እኛ በዛው በምስራቅ ሀደርጌ ዞን የደደር አካባቢ ነዋሪ መሆኑን የተናገረው

ለደህንነቱ በመስጋት ስሜ እንዳይገለጽ ያለ አንድ አርሶ አደርም ባለፉት ሁለት ዓመታት የጫት ዋጋ በእጅጉ መውረዱን ጠቅሷል። ቀደም ሲል ከጫት ማሳው ከአንድ የምርት ወቅት እስከ ሀምሳ ሺህ ብር ያገኝበት ከነበረው የጫት ማሳ አሁን የሚያገኘው ከሀያ ሺህ ብር እንደማይበልጥ ይገልጻል። በተጨማሪም ከማሳ ሰብስቦ ገበያ እስኪደርስ በሚያልፍባቸው የከተማ ኬላዎች ብዙ ገንዘብ እንደሚጠየቅ በመንግሥት የተጣለባቸው ከአቅም በላይ የሆነ ግብርም እንዳስመረረው ይናገራል።

ጫት ሽጣ ለልጆቿ ዛሬ የሚበዱትን ገዝታ የምትገባ እናት አለች። ያን እንኳን ቀረት ከፍላ ነው ከተማ የምታስገባው። ስለዚህ በጣም ከባድ ነው ኑሮ። በጣም እየከበደ ነው። ከአንደኛ ክፍል ጀምሮ እስከ አስር እየተማሩ ያሉት ትቶ ወደ ቤት እየገቡም አሉ። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡ የጫት ነጋዴዎች በበኩላቸው ባለፉት ሁለት ዓመታት የኢትዮጵያ የጫት ዋጋ መዳከሙን አመልክተዋል። ሄሪሪ ትሬዲንግ የተሰኘ ላኪ ድርጅትን በስራ አስኪያጅነት የሚመሩት አቶ አብዲ ኢሳ

ድርጅታቸው ከድሬዳዋ ወደ ሶማሊያ ሞቃዲሾ፣ ፑንትላንድ፣ ሶማሊላንድና ወደ ጅቡቲ ጫት ሲልክ እንደነበረ አውስተዋል። የኢትዮጵያ ሰባ ከመቶ የሚሆነው የጫት ምርት መዳረሻ የሶማሊያ ገበያ እንደሆነ የገለጹት አቶ አብዲ፣ ሆኖም ኢትዮጵያ ከሁለት ዓመት በፊት ከዚህ ገበያ በመውጣቷ የጫት ንግዷ መጎዳቱን ለአሜሪካ ድምፅ ተናግረዋል። አዲሱ የሶማሊያው ፕሬዝዳንት ከኬንያው ፕሬዝዳንት ጋር ተባብረው

አዲስም የኬንያን ጫት መቀበል ሲጀምሩ እኛ እዛ ውስጥ ሰርቫይቭል ማድረግ በማንችልበት እንትን ውስጥ አስገብተውን በግድ እንድናቆም አስገድደው አስቆሙ ጫት ነው። የቢፍቱ ባሃ የንግድ አክሲዮን ማህበር ስራ አስኪያጅ የሆኑት አቶ ያሲን መሐመድ ደግሞ ድርጅታቸው ከምስራቅና ከምዕራብ ሀረርጌ አካባቢዎች ጫት እየሰበሰበ ወደ ሶማሊያና ወደ ጅቡቲ ሲልክ እንደነበረ ጠቅሰዋል።

የሶማሊያ ገበያ በኬንያ ነጋዴዎች ሲያዝግን ድርጅታቸው ስራ ማቆሙን ተናግረዋል። ችግሩ የተከሰተውም የኢትዮጵያ መንግስት በዘርፉ ተገቢ ጥናት ሳያደርግና ሳያማክር የጫት መላኪያ ዋጋን በእጥፍ በመጨመሩ ነው ብለዋል። በብሔራዊ ባንክና በንግድ ሚኒስቴር የተቀመጠው ለአንድ ኪሎ ኤክስፖርት ስታደረግ የሚከፈሉ አምስት ዶላር ነበር። እሱ ከፍ ተደርጎ ወደ አስር ዶላር በመምጣቱ ምክንያት የኬንያው ጫት ደግሞ አቅራቢዎች ከዛ ባነሳ ዋጋ

ማቅረብ በማቻላቸው የኬንያ ከተከፈተ በኋላ ዋጋ ከፍ መደረጉ በጣም ጎርጦታል። በቀን ሦስት ሺህ ኪሎ ግራም በዓመት ከ1.1 ሚሊዮን ኪሎ ግራም በላይ ጫት በመኪናና በአውሮፕላን የላክን ለድርጅታችንና ለሀገራችን ከፍተኛ ገቢ እናመጣ ነበር ያሉት አቶ ያሲን በሶማሊያ ገበያ በቆየንባቸው ሁለት ዓመታት ውስጥ 15 ሚሊዮን ዶላር ገቢ አስገኝተናል ሲሉ ተናግረዋል። አሁን ግን ችግር ላይ መውደቃቸውን ገልጸዋል።

ኛ ላይ ተሰድ የሚገኝም የነበረንም ማርኬት እሱ ብቻ ነበር። አንድ ኤክስፖርት ስራው ላይ ከባንክ ብድር የተሰጠበት ያገኘንበት ሁኔታ ነበረ። ጫቱ በመቋረቱ ምክንያት ድርጅቱ ስራ ቁ የባንክ ብድር መመለስ የማይችልበት ሁኔታ ላይ ነው የሚገኘው። የዛሬ ሁለት አመት ገደማ ከጫት የውጪ ንግድ ኢትዮጵያ በአጠቃላይ በአመት አራት መቶ ሰባ አምስት ሚሊዮን ዶላር አመታዊ ገቢ ታገኝ ነበር ያሉት የሄሬሪ ትሬዲንግ ስራ አስኪያጅ አቶ አብዲ ኢሳ ደግሞ

የእሳቸው ድርጅት ብቻ በየቀኑ እስከ 28,000 ኪሎ ግራም በዓመት እስከ 10.2 ሚሊዮን ኪሎ ግራም የሚደርስ ጫት ወደ ሞቃዲሾ ሲልክ እንደነበር ይገልጻሉ። የሶማሊያ ገበያ በኬንያ ነጋዴዎች ሲያዝ ግን ጫት ወደዚያ ሲልኩ የነበሩ አምስት ድርጅቶች ስራቸውን እንዳቆሙ ተናግረዋል። ከዋና ከግራስሩት አምራቹ ገበሬ ጀምሮ እስከ ሞቃዲሾ የመጨረሻ ኮንሱመር ድረስ የሚደርሰው እንትን

ገበሬው አለ፣ ገበሬው አሁን የሚገዛውም የለም፣ ገበያውም የለ። እንደገና ደግሞ ከዛ ውጭ ነው፣ መኪና በመኪና ይዘው የሚመጡ ነጋዴዎች አሉ። እነሱም ገራ እነሱም አሁን ስራ የላቸውም። ሶስተኛ እኛ በስራችን ጫት የሚሰሩ ሰራተኞች ነበሩ፣ ከሁለት መቶ በላይ የሚሆኑ በኛ በእኛ ብቻ። ያ ሁሉ ሰው ያለ ስራ ነው የሆነው።

ይሁኔ የከተማው እንቅስቃሴ ሌሊቱን እኛ ድሬዳዋ ከተማ ላይ ድሬዳዋ ከተማ ነው የሚላከው፣ እና ሌሊቱን አብርታ ነበር የምታድረው ከተማ በሙሉ እኛ ያን ጫቱን በምሰራበት ጊዜ በቃ ሌሊት ነው የምሰራው፣ ከተማ አብርታ ነበር የምታድረው። አሁን ግን መብራት ጠፍቶ በጨልማ ነው የምታድረው። የምስራቅ ሀረርጌው አርሶ አደር አብዲ ሰላም ዑመርም እንደዚሁ በአሁኑ ወቅት የጫት ዋጋ በመቀነሱ ቤተሰቦቻችንን ማስተዳደርም አቅቶናል በማለት ይገልጻል።

ሁለት ዓመት ነው እንደዚህ ከሆነ ሁለት ዓመት ነው። አሁን ለምሳሌ እኔ አሁን ሰባት ልጆች አሉኝ። አሁን ልጆቼ ያው ትምህርት የትምህርት ደረጃቸው ደግሞ አንደኛ ትምህርት ቤት አንደኛ ደረጃ ትምህርት ቤት የሚማሩም አሉ፣ ሁለተኛ ደረጃ ትምህርት ቤት የሚማሩም አሉ። አሁን አንዷ ልጄ።

በዚህ ምክንያት ያ ወንድሞችን አስተምራለሁ ብላ ከቤት ወጥታ አሁን የሰው ቤት ቁጭ ብላለች፣ እሷ በሰራተኝነት ማለት ነው። ልጄ አሁን አንዱ ትምህርት አቁመዋል። መጀመሪያ በዚህ ነው። አሁን ዩኒፎርም መግዣ፣ ደብተር መግዣ፣ ብዙ ነገር ነው ያለው እና የተባሪን ጉዳይ ታቋለን እና ብዙ ነገር ስለሚያስፈልግ ያው ይሄ ሁሉ ከብዶን አሁን ኑሮ በጣም መሮናል።

ጫታችንን ወድቀዋል። ያው እኛም ደግሞ ችግር ውስጥ ገብተናል። አሁን ደግሞ የምናደረገው ነገር የለም፣ ፈጣሪ ብቻ እየለምንም ነው። እየገጠመን ያለውን ችግር ለመንግስት ኃላፊዎች በተደጋጋሚ አመልክተናል የሚሉት አርሶ አደሮቹ፣ ሆኖም እስካሁን መፍትሄ እንዳላገኙ ገልጸዋል። የሶማሊያ ገበያ ክፍት በነበረ ጊዜ የጫት ምርትን ከምስራቅና ከምዕራብ ሐረርጌ አካባቢዎች ብቻ ሳይሆን ከደቡብ ክልሎች ጭምር እንሰበስብ ነበር የሚሉት የቢፍቱ ባሃ የንግድ አክሲዮን ማህበር ስራ አስኪያጅ አቶ ያሲን መሐመድ

መንግስት ያን ሰፊ ገበያ መልሶ ለማስከፈት የመላኪያ ዋጋውን ያስተካክል ብለዋል። በየወሩ የሚቀያየር ለመሲዝናል ነው የጫት ስራ ልክ እንደ ቡና እንደ ሰሊጥ እንደ ምናምን በየጊዜው ማርኬት ላይ ኢንተርናሽናል ማርኬት ታይቶ ዋጋው እንደሚለዋወጠው ሁላ ዋጋው መቀያየር አለበት። ፊክስ ተደርጎ ዝም ብሎ የሚቀመጥ ነገር መሆን የለበትም። ለዘላለም ተብሎ ቁጭ ቢደረግ አላለም። ይሄ አምስት ዶላር የነበረው ዋጋ ከሰላሳ አመት በላይ ነበረው ሳይቀየር

ከዛ መንግስት ለውጥ ሊያደርግበት ፈለገ። አነስተው እሱ ደግሞ መቀየር አለበት። ትረስ አደለ ያ ነገር ኤክስፖርቱ ቀንሶ ሲገኝ ምንድነው ተብሎ ተጠንቶ መልሶ መመለስ ያስፈልጋል። ማርኬቶቹ ላይ እነዚህ ሶማሌ፣ ሶማሌ ላንድ ላይ ያሉት ሶማሌ፣ ጅቡቲ ላይ ያሉት የዲፕሎማሲ ስራ ይፈልጋሉ። ከማርኬት ውጭ ማለት የዲፕሎማሲ ስራውን ከዚህ በፊት ከነበረው የበለጠ ሊሰራበት ይገባል የሚል አሳብ አለኝ። አቶ አብዲ ኢሳም እንደዚሁ የኢትዮጵያ ጫት ንግድ መዳረሻዎች ከሆኑት ሀገራት ጋራ

ዲፕሎማሲያዊ ውይይት በማድረግ እና ለላኪዎችም ማበረታቻዎችን በመስጠት የቀድሞው የጫት ገበያ መመለስ አለበት ሲሉ ይመክራሉ። አንደኛ ይሄ ዶላር የሚባለውን ነገር ወደ ታች ዝቅ ማድረግ፣ ዶሜስቲክ ታክሶች፣ እነዚህ የኬላ ቀረጦች ምናምን የሚባሉትን ማስቆም፣ ሶስተኛ ለእኛ

ቆንጆ ዲፕሎማቲክ እንትን እዛ ሴትልመንት ፈጥሮ ከሞቃዲሾዎቹ ጋር ፈጥሮ የእኛ ጫት እዛ የሚገባበትን በቃ ስሙ የሆነ መንገድ ለእኛ ፈጥሮ ከዛ በኋላ በሁለት እግራችን ከቆምን በኋላ ነው ለሀገራችን የሚጠቅመው። ስለዚህ ጉዳይ ከንግድና ቀጣናዊ ትስስር ሚኒስቴር መስሪያ ቤት ኃላፊዎች ምላሽና አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ ሚኒስትሩ ዶክተር ካሳሁን ጎፌ በቅርቡ በእንደራሴዎች ምክር ቤት ቀርበው ባሰሙት ንግግር

የኢትዮጵያ የጫት ንግድ ፈተናዎች እየገጠሙት እንዳሉ ገልጸዋል። የኢትዮጵያ የጫት ንግድ ፈተናዎች እንደገጠሙት ገልጸዋል። የዚህ መንስኤውም በክልሎች የተጣለው። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። ቀጣዩ ዘገባ ደግሞ ወደ ምስራቅ ኢትዮጵያ ወስደናል።

በቅርቡ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ ቅርስ መዝገብ ውስጥ የሰፈረው ሄርሴ የተሰኘው በኢትዮጵያ ጅቡቲና ሶማሊያ የሚገኙ የሶማሌ ኢሳ ማህበረሰብ የፍትህ ስርዓት ሌሎች የተደበቁ ኢትዮጵያዊ ባህሎችም እውቅና እንዲያገኙ የሚያነሳሳ መሆኑ ተገልጿል። ለባህላዊ ስርዓቱ ከፓራጓይ የተሰጠውን እውቅና የተቀበሉት የልኡካን ቡድኖች ምስክር ወረቀቱን ድሬዳዋ ላይ ለኢሳ ጎሳ ኡጋዝ ወይም መሪ አስረክበዋል። አዲስ ቸኮል ተጨማሪ አለው።

ድሬዳዋ የኢሳ ጎሳዎች ኡጋዝ ወይም መሪ መቀመጫ ናት። ሄሪሴ የተሰኘው ባህላዊ የፍትህ ስርዓቱ እንዲመዘገብ የሰሩትና እውቅናውን ከፓራጓይ የተቀበሉት የሉካን ቡድን አባላት ሰኞ ታህሳስ 7 ቀን 2017 ዓም ም ድሬዳዋ ከተማ በሚገኘው የኢሳ ጎሳ ኡጋዝ ሙስጠፌ ማንበድ መኖሪያ ቤት ተገኝተው ምስክር ወረቀቱን አስረክበዋል። ሄሪሴ በ16ኛው ክፍለ ዘመን በአሁኑ ሲቲዞን ሲቲ ተራራ ላይ የኢሳ ጎሳ አገር ሽማግሌዎች ያረቀቁት የፍትህና አስተዳደር ስርዓት መመሪያ እንደሆነ

በባህልና ቱሪዝም ቢሮ ከፍተኛ ባለሙያው አቶ ገበዮ ወጋዮ ይገልጻሉ። ህጉ 6 ክፍሎች፣ 16 አንቀጾች፣ 336 ንዑስ አንቀጾች እንዲሁም 444 መመሪያዎች በውስጡ የያዘ ነው። በኢትዮጵያ በጅቡቲና ሶማሊያ የሚገኙ የሳጎሳዎች የሚተዳደሩበት ባህላዊ ህግ በዩኔስኮ የማዳሰስ ቅርስ ውስጥ እንዲሰፍር ለማድረግ አምስት ዓመታት መፍጀቱን የኤሪሴ ሄሪቴጅ አስተባባሪዋ አያናሊ ተናግረዋል።

ሂደቱ የተደበቁ የኢትዮጵያ ባህሎች እውቅና እንዲያገኙ የሚያነሳሳ መሆኑንም ይናገራሉ። የዛሬ አምስት ዓመት ስራውን ስንጀምር ብዙ ስራዎችን በመስራት ዶክመንቶችን በማዘጋጀት ቪዲዮዎችን በማዘጋጀት

ይሄንን ታሪክ ወይንም ይሄን ኮንስቲትዩሽን አርዕቲን ኮንስቲትዩሽን ነው ያልተጻፈ ህገ መንግስት የሚጠቀመው ህብረተሰብ ባለበት ቦታ ሁሉ ሶስቱን ሀገራት በመሄድ በመዞር ታሪኩን እያጣራን ነበረ እያጠና ነበረ። ብዙ አባቶችን በማወያየት ታሪክ የጻፉትን በማወያየት በመጨረሻም አልሐምዱሊላህ ተሳክቶልናል። ሶማሌ ህብረተሰብ ብቻ ሳይሆን ለማንኛውም ኢትዮጵያዊ ህብረተሰብ የማስተላልፈው መልእክት ነው አገራችን

ኢትዮጵያ ብዙ የተደበቁ ታሪኮች አላት። ብዙ ያልተነገረላቸው ያልተጻፉ ታሪኮች አላት። ሁሉም ሰው የራሱን ህግና የራሱን ባህል በማስተዋወቅ በዓለም አቀፍ ደረጃ እንዲያስመዘግቡ ማድረግ ይህንንም ለሀገራችን ትልቅ ጥቅም አለው። የልኡካን ቡድኑ ለዕውቅናው ምልክት የሆኑን የምስክር ወረቀት ለማስረከብ ድሬዳዋ ሲደርሱ የከተማ ከንቲባ ከድርጅዋርና ካቢኖቻቸው በተገኙበት አቀባበል ተደርጎላቸዋል።

ከንቲባው በኦጋዙ መኖሪያ ቤት ተገኝተው ባደረጉት ንግግርም የኤሪሴ በህዝቦች መካከል መግባባት ለመፍጠር አስተዋጽኦ እንደሚያደርግ ተናግረዋል። አሁን ያገኛችሁትን ቅርስ ደግሞ ለትውልድ እንዲሸጋገር ቅርጽነቱን ጠብቆ እንድታስቀጥሉት አደራ ጭምር እያልኩኝ ኢትዮጵያ የጀመረችውን ብሔራዊ ምክክር እንቅስቃሴ ስኬት እንደ ሀገር ቅርጽነቱን ልንጠቀምበት እንደሚገባ መልእክትን እያስተላለፍኩም በድጋሜ ሀገራችንም

የጅቡቲ እና የሶማሊያ ህዝቦች በድጋሜ በማህበረሰባችን ላቅ ያለ ምስጋናን እያቀረብ አሁኑም ሐምበሊዮ፣ ሀምበሊዮ፣ ሀምበሊዮ። በሶማሌ ክልል ምክትል ርዕሰ መስተዳድር ኢብራሂም ኡስማን ከሄሪሴ ሄሪቴጅ አስተባባሪ አያን አሊ ጋር በመሆን የምስክር ወረቀቱን ለኢሳ ጎሷ መሪ ባስረከቡበት ወቅት እውቅናውን ለማስገኘት የብዙ ሰዎች ጥረት የታከለበት መሆኑን ተናግረዋል። ሲቪል ሶሳይቲዎች በተለይ የሲቲ ሄሪቴጅ ፋውንዴሽን

ትልቁን አስተዋጽኦ አድርጓል። በወጣቶች የሚመራ ከዛ ውጪ የድሬዳዋ አስተዳደርም የሶማሌ ክልልም እንዲሁም ደግሞ የጅቡቲ እና የሶማሊያም መንግስትም ይሄ ሔር ተገቢውን እውቅና እንዲያገኝ አስተዋጽኦ ያደረጉ አካላቶች ናቸው። የጎሳ መሪ ሙስጠፌ መሐመድም በእውቅናው መደሰታቸውን ተናግረዋል።

ዛሬ ለመላው የሶማሌ ህዝብና ለአፍሪካ ቀንድ ማህበረሰብ ታላቅ ድል አስመዝግበናል። እንኳን ደስ ያለን እላለሁ። በዩኔስኮ እውቅና ያለው የኢሳ ማህበረሰብ ባህላዊ መተዳደሪያ የሆነው ሄር ኢሴ ከ600 ዓመታት በፊት በአባቶቻችን ተዘጋጅቶ የጸደቀ ሲሆን ዛሬም የምንከተለው አንድነታችንን የሚጠብቅ፣ ጎረቤቶቻችንን የሚያከብር ባህላዊ ህግ ነው። ራሱን የሚያስተዳድር የማህበረሰብ ህግ በመተግበር

በዩኔስኮ ተመዝግቦ ጥበቃና እንክብካቤ እንዲያገኝና ለትውልድ የምንተወው ትሩፋት እንዲሆን የተሳተፉትን ሁሉ አመሰግናለሁ። ድሬዳዋ ቦረም በተባለው አካባቢ በሚገኘው የኡጋዙ መኖሪያ ቤት በሺዎች የሚቆጠሩ የከተማ ነዋሪዎች የተገኙ ሲሆን ሄሪሴ በዩኔስኮ የማይዳሰስ ቅርሶ ነው በመመዝገቡ ደስተኛ መሆናቸውን ገልጸዋል። ስሜ ራማ ብድርዛ ይባላል። ስሜ ሰንዱ ሙሳ ነው።

በጣም ደስ ብሎናል። ደስታችን መግለጽ አንችልም እና እንኳን ደስ አላችሁ እላለን ሁሉም ሶማሌዎች በሙሉ ሶማሌ ጅቡቲና እንኳን ደስ አላችሁ በማለት እንትን በጣም ደስ ብሎኛል። የሄር ኢሴ ባህላዊ የአስተዳደርና ፍትህ ስርዓት እውቅና በማግኘቱ ደስ ብሎኛል። የሉካ ቡድኑ ትላንትና በሶማሌ ክልል ዋና ከተማ ጅጅጋ ተገኝተው የምስክር ወረቀቱን ቅጂ ለርዕሰ መስተዳደሩ ሙስጥፌ ማመድ አስረክበዋል።

ወደ ጅቡቲና እርጌታን በመምራት ተመሳሳይ ዝግጅት እንደሚኖራቸው ከአስተባባሪዎች ያገኘን መረጃ ያመለክታል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዝግጅታችን ሴቶችና ቤተሰብ ነው።

ምንም እንኳን አሀዞች የሚያሳዩት ኢትዮጵያ ከሌሎች የአፍሪካ ሀገራት የላቀ ሴት ሕዝብ ተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት፣ የሚኒስትር ቦታዎችና የፍትህ አካላት ውስጥ ተወካዮች አባላት ቢኖሯትም ነገር ግን በፖለቲካውም ሆነ በተለያዩ ማህበረሰብ ዘርፎች ላይ የሚሳተፉ ሴቶች በቂና አጥጋቢ የሆነ የውሳኔ አቅም እንዲኖራቸው የሚያደርግ ምህዳር እንደሌለ በሴቶች ዙሪያ የሚሰሩ ተቋማት ይናገራሉ።

ኤደን ገረመው በትምራን የሲቪክ ማህበር የመርሃ ግብር አስተባባሪ የሆነችውን ወጣት ቤተልሔም አለምንንና የኢዌቤ ሴት አመራሮች ማህበር አጋር መስራች እንዲሁም ዳይሬክተር የሆኑትን ወይዘሮ ናሁሰናይ ግርማን አነጋግራ የያሰናዳችሁ ዘገባ በመቀጠል ይቀርባል። ባለፉት ስድስት ዓመታት በፖለቲካውም ሆነ በተለያዩ ማህበራዊ ዘርፎች ላይ ንቁ የሆነ የሴቶች ተሳትፎ መታየቱን በሴቶች ዙሪያ የሚሰሩ ተቋማት ይናገራሉ።

ይሁን እንጂ ኢትዮጵያውያን ሴቶች በየደረሱባቸው የስራ እርከኖች በተለይም በፖለቲካው ዘርፍ ያላቸው ተሳትፎ የውክልና እንጂ የውሳኔ ሰጭነት አለመሆኑንም በተደጋጋሚ እንደ ወቀሳ ሲነሳ ይሰማል። በትምራን እንስታዊ የሲቪክ ተቋም ከፍተኛ የመርሃ ግብር አስተባባሪ ቤቴልሄም አለም

ያለፉት ዓመታት በሴቶች ፖለቲካዊ ተሳትፎ ላይ መዋዠቅ የታየበት ነው ትላለች። በሁለት ሺህ አስራ ስምንት ፕራይም ሚኒስተር አብይ ከመጣ በኋላ ብዙ ለውጦችን አይተናል። ኦፍኮርስ ለምሳሌ የሴቶችና የወንዶችን ሬሾ ስናይ

እስከ ሀምሳ ሀምሳ ፐርሰንት እስኪሆን ድረስ ካቢኔት ወይም በሚኒስትሪ ደረጃ ላይ አይተናል። ከዛም በተጨማሪ ደግሞ ይሄ በፌዴራል ሱፕሪም ኮርትም ፕሬዚዳንቷም ሴት ነበረች፣ ምርጫ ቦርዱም ቼርወመን ሴት ነበረች። ከዛ ግን እነዚህ ቁጥሮች ቶሎ ቶሎ የመዋዠቅ ባህሪ ያላቸው ለምሳሌ ሁለት ሺ አንድ ላይ ደግሞ ስንመጣ የሴቶች ውክልና ወደ ሰላሳ ስድስት ነጥብ ሶስት ፐርሰንት ወዲያ ወረደ። እዚህ የምንረዳው ምንድነው? ቁጥሩ በጣም ይዋዥቃል

ያለምንም ማስረጃ ይህንም ያመላክተው ምንድነው የፆታ እኩልነት በኢትዮጵያ ውስጥ እንደ ፕራዮሪቲ እንደማይታይ ማለትም መረጋጋት ሲኖር ወይንም አመቺ ሁኔታ ሲፈጠር ብቻ ስለለ ፆታ እኩልነት እንደምናስብ እንጂ እንደ ዋና ዳይ እንደ ዋና አጀንዳ እንደማናየው በእኛ ተቋም ይሄንን አይተናል ማለት ነው ከዛም ባሻገር ደግሞ እኛ በትንራን ውስጥ የሰራ ነው

ጥናት አለ ሲቹዌሽናል አሰስመንት አለ። የሴቶች ውክልና በተለያዩ ፖለቲካዊ ምህዳሮች ምን ይመስላል የሚለውን በሰራነው አሰስመንት መሰረት ብዙ አመቺ የሆኑ የህግ ማዕቀፎች አሉ። ለምሳሌ ከኮንስቲቲዩሽኑ መጀመር እጅግ ህገ መንግስቱ የተለያዩ ዓለም አቀፍ ህጎችን ኢንዶርስ አድርጎ እየሰራ ይገኛል። አክቹዋሊ ግን ሚኒንግ ወይንም ውሳኔ ሰጪ ቦታ ላይ ቢሆኑም የሚገኙት ውሳኔ ይሰጣሉ ወይ የሚለው ስጋት አለብን። ቤቴልሄም ዓለም ለሴት አመራሮች የውሳኔ ሰጭነት እድል

ለመዳበሩ የተቋሞች መዋቅር ባህልና ልማድ እንዲሁም በፖለቲካ ውስጥ የኮታ አደረጃጀት በአግባቡ ጥቅም ላይ አለመዋሉ በምክንያትነት ከምታነሳቸው ጉዳዮች መካከል ናቸው። ሴቶች የተሰጣቸው ኃላፊነት አለ ያው ልጅ ከማሳደግ ጋር ከኩሽና ጋር የተያዙ ነገሮች ናቸው እየተሰጣቸው ኃላፊነት። ይሄ ደግሞ ሴቶችን ስለፖለቲካ ሲነሳ አይመለከተኝም እኔ የሚመለከተኝ ይሄ ነው ብሎ ከልጅነት ጀምሮ ማይንዳቸውን አስተሳሰባቸውን ያግዳል ማለት። ከዛ በመቀጠል ደግሞ የፖለቲካና

ተቋማት ፋክተር እዚህ ላይ ደግሞ ስንመጣ ምንድን ነው፣ ጀንደር ሴንሲቲቭ የሆኑ ፕራክቲሶች አለመኖራቸው። ሴቶችን ለማብቃት በየተቋማቶቹ የጀንደር ኦፊስ ጥሩ የሆነ በጀት አሎኬሽን አይሰጣቸውም። ሴቶችን የሚያበቁበት እዛው በተቋማቶቻቸው ያሉትን ሴቶች ሜንተር የሚያደርጉበት፣ የሚያሰለጥኑበት፣ ኢኮኖሚካል ሰፖርት የሚሰጡበት ፕላትፎርሙ የለም። ለምን ጀንደር ሪስፖንሲቭ በጀቲንግ ብዙ ስለሌለ ማለት ነው። ስለዚህ እንደዚህ ባለበት ሁኔታ ላይ በተቋማቶች ውስጥ ያሉት ሴቶች መብቃት

በተመሳሳይ ከተመሰረተ አስራ አራት አመታት ያለፉትና ከአራት መቶ ሰላሳ በላይ ሴት አባላቶች ያሉት የአሶሲሽን ኦፍ ዊሜን ኢንቦልድነስ ኤውብ የላቁ ሴቶች ማህበር አጋር መስራችና ዲሬክተር ወይዘሮ ናሁሰናይ ግርማ

ከፖለቲካ ውጪ በተለያዩ ማህበራዊ ጉዳዮች ላይ የተሰማሩና በግላቸውን ለውጥ ለማምጣት እየጣሩ ያሉ ሴቶች እየተበራከቱ መምጣታቸውን ያደነቁ ሲሆን ነገር ግን ሴቶችን በማብቃቱ ረገድ ስኬታማ መሆን የሚቻለው በስጦታ ሳይሆን ሴቷ በራሷ ተነሳሽነት እንዲኖራት በማድረግ ነው ይላሉ።

በጠቅላላ ሴቶች ላይ ምንድን ናቸው ክፍተቶች የሚባሉ ካለ አንደኛው በጣም ትልቁ ሴት ላይ ብዙ ጫና አለ። ይሄ ሁላችንም ዓለም ላይ ቢሆን የምንነጋገረው ነው። ትልቅ ጫና አለ። ብዙ ድጋፍ የላትም። በፖሊሲም አንፃር ብዙ ድጋፍ የላትም። ኩባንያዎች አንፃር በምትሰራበትም፣ የለ ቤትም ብዙ ድጋፍ የላትም። በዛ ላይ ደግሞ ሀገራችን በጣም በጣም ተጽዕኖ አለ። ይህ የህብረተሰብ አናኗሩ

ሁሉ ለቅሶ መሄድ አለብሽ፣ ሁሉ ድር መሄድ አለ፣ መአት ነገሮች አሉ። እሱን ካላደረግሽ ደግሞ ለብቻሽ ትሆኛለሽ የሚል ሀሳብ አለ። ስለዚህ በጣም ብዙ ነገሮች ስላለ በቀላሉ እያደክማል። ያ ነገር የተሻሻለ ነገር የለም፣ በፖሊሲም ደረጃ ቢሆን የተሻሻለ ነገር የለም። ሴቶች ከትምህርት ቤት ይወጣሉ፣ ስራ ይገባሉ። የሚቀጥለው ልጆች መውለድ ነው። አገርቶ ልጆች መውለድ ነው። ይሄ የተፈጥሮ ሂደት ነው።

እና ልጆች ይወልዳሉ። ግን እንደኛ ልጆችን የሚጠብቅላቸው ወይ የጥሩ ተቋም ከሌለ ፈረንጆች ሀገር እንዳለው ዴይ ኬር ወይም የቀን የሚውሉበት አይነት ነገር በክፍያውም እየተመጣጠነ እንደሱ አይነት ነገር ከሌለ ድረስ ያው ወይ ቤት መቀመጥ አለባት ወይ ደግሞ ልጆቿን የሆነ ቦታ ሰብታ እንዳው አለባት። በቃ ምንም

አንድ ቦታ ልትኖር ማትችል ልትቆም ማትችል ማለት ነው። እና እንደዚህ አይነት ክፍተቶች በፊትም ያለ ነው፣ አሁንም ያለ ነው። ስለዚህ አንደኛው ትልቁ

የመረዳዳት ድጋፍ፣ የመደጋገፍ የሚለው ነገር በጣም የጎደለ ነው እና አሁንም እሱ ክፍት አለ። ወይዘሮ ናሁሰናይ ሴቷ በማህበራዊ ህይወቷና ከእናትነቷ እኩል በስራዋ ስኬታማ የሚያደርጋት ምቹ የሆነ ፖሊሲና ተቋማዊ ተቃውማዊ አደረጃጀት አለመኖሩንም ይጠቅሳሉ። ሴቶች ማብቃት ማለት አሁን ለምሳሌ በእንግሊዝኛው ውመን ኢምፓወርመንት ይባላል። ማን ነው እሱ የሚያበቃው?

እኔ እኮ ነኝ ራሴን የማበቃው። ስለዚህ ሴቶች ማብቃት ሲባል እንደ ስጦታ ነው የሚታዩ፣ አደለ? እኔ ሴቶች ላበቃ ነው የምፈልገው። ያልፈለጉስ ጊዜ እንዴት ሊሆን ነው? ስለዚህ ሴቶች ራሳቸውን አስበው እኔ ራሴን ነው የማበቃው ብለው መነሳት አለባቸው። ይሄ ነው። አለበለዚያ ሰውን የምንጠብቅ ከሆነ

በሰው ፍላጎት እና በሰው አጀንዳ ነው የምንሄደው ማለት ነው። በሌላው ሰው በእናቴም ሊሆን ይችላል፣ በባሌም ሊሆን ይችላል፣ በአገሬ መሪዎችም ሊሆን ይችላል። በሌላ ሰው ነው የሚሄደው ማለት ነው። ስለዚህ ሴቶች አሁን በቃ ብለው ራሳቸውን የራሳቸውን ትግልም ሆነ የራሳቸውን እራሳቸው ማካሄድ አለባቸው።

በሌላ በኩል ይሄ ብዙ አለ። በጣም ትልልቅ ስራ ነው የሚሰሩት። እንደ ብዙ ግን ምንድን ነው እሱ፣ በኢኮኖሚው አንጻር ብላኝ ከእጅ ወደ አፍ ነው በጣም የሚከብደው እሱ ነው። ዶነሮች ይመጣሉ፣ ገንዘብ ይሰባሰባል። የትኛው ነው የሚቀጥለው ትልቁ ገንዘብ የሚያስገኝ ፕሮጀክት ወይም የሚያስገኝ አንድ የሚያስገኝ ነገር ምንድን ነው ወደሚለው ነው ብዙዎቹ የሚሄድ። ስለዚህ ራሳቸው ተጣጥረው በራሳቸው ገንዘብ በራሳቸው ምን ማድረግ አለባቸው።

ኦሲሽን ኦፍ ወመን ኢን ቦልድነስ ኤውብ አጋር መስራችና ዳይሬክተር ወይዘሮ ናሆሰናይ ግርማ የጾታ እኩልነትና ሴቶችን ማብቃትን በዘላቂነት ለማምጣት የተጠና የባህል ሽግግር እንዲሁም ትምህርት መሰረታዊ መሆናቸውን አጽንዖት በመስጠት አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን።

ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

የተከበራችሁ አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ማናቸውንም አስተያየቶቻችንን ችሁን በማኅበራዊ መገናኛችን ላይ ማድረሳችሁን አዘንጉ። ታስተናግዳችሁ ያመሻሁት ሀብታሙ ስዩም ነበርኩኝ። በቅንብሩ ንጉሥ ታምሪ አብረውኝ አምሽተዋል። መልካም ምሽት ይሉላችሁ።